K Alem. ኢትዮጵያ በአንድ ዓመት ውስጥ ለ30 ቀናት የኢንተርኔት አገልግሎትን በማቋረጧ ወደ 9 ሚሊዮን ዶላር ገደማ ማጣቷን መቀመጫውን በዩናይትድ ስቴትስ ያደረገው ብሮኪንግስ የፖሊሲ ጥናት ተቋም ባለፈው ሳምንት ይፋ ያደረገው ጥናት ጠቁሟል። የብሮኪንግስ የፖሊሲ ጥናት ተቋም ምክትል ፕሬዝደንት ዳረል ዌስት ባቀረቡት ጥናት፣ በቅርብ ዓመታት ተጠቃሚዎች የሚገለገሉባቸውን የተወሰኑ አፕሊኬሽኖች፣ የሞባይል ኢንተርኔት አገልግሎት አሊያም መላውን የኢንተርኔት አገልግሎት በመንግስታት ማቋረጥና መዝጋት እየተለመደ የመጣ ክስተት መሆኑን ትተዋል ። ከነዚህ ሀገራት መካከል አንዷ ኢትዮጵያ ነች። ከሰኔ 24 ቀን 27 ዓ.ም እስከ ሰኔ 23 ቀን 28 ዓ.ም ባሉት ጊዜያት ለ30 ቀናት በኢትዮጵያ የኢንተርኔት አገልግሎት መቋረጡን ይኸው ጥናት ጠቁሟል። መንግስታት ብሔራዊና የህብረተሰብ ደህንነትና ኢኮኖሚያዊ ጉዳዮች የኢንተርኔት አገልግሎትን ለመዝጋት ምክንያቶች መሆናቸውን የሚናገሩት የብሮኪንግስ የፖሊሲ ጥናት ተቋም ምክትል ፕሬዝደንት ዳረን ዌስት የመንግስት እርምጃ በውጭ ባለሀብቶች ላይ ተጽዕኖ እንደሚኖረው ይናገራሉ። በእርግጠኝነት በውጭ ባለ ውረቶች ላይ ተጽዕኖ ያሳድራል። እንዲህ አይነት የአገልግሎት መስተጓጎል ከተመለከቱ ገንዘባቸውን በአገሪቱ በሥራ ላይ ከመዋል ሊታቀቡ ይችላሉ። የኢንተርኔት አገልግሎትን መዝጋቱ የሚያስከፍለው የኢኮኖሚያዊ ዋጋ የከፋ ነው። ኢኮኖሚያዊ እንቅስቃሴውን ያዳክመዋል፣ የገቢ ግብር ይቀንሳል፣ በንግዱ ህብረተሰብና በመንግሥት መካከል ያለውንም መተማመንም ይጎደዋል። ከዚህ በተጨማሪ በሸማቾች ላይም ተጽዕኖ አለው፣ ምክንያቱም በርካታ ሰዎች በሞባይል ገንዘብ ያንቀሳቀሳሉ። ንር በስልጣን ላይ ያለው መንግሥት ከገጠመው ተከታታይ ህዝባዊ ተቃውሞ በኋላ የኢንተርኔት አገልግሎቱን መገደብ ብሎ ማቋረጡ መርጧል። የአገልግሎቱ መቋረጥ በቅርብ ጊዜ መልስ የሚያገኝ አይመስልም። በኢትዮጵያ የዴንማርክ አምባሳደር የሆኑት ሜቴ ታይጌሰን በትዊተር የማህበራዊ ድረገጻቸው እንዳሰፈሩት የኢትዮጵያ መንግስት የሞባይል ኢንተርኔትና የማህበራዊ ድረገጾች አገልግሎትን መልሰው ግልጋሎት የሚጀምሩበትን ተጨባጭ ጊዜ ማስታወቅ አልቻለም። በኦሮሚያና የአማራ ክልሎች እንደ ዋትሳፕና ቫይበር ያሉ አገልግሎቶች ከተቋረጡ ሰነባብተዋል። ፌስቡክና ትዊተርን የመሳሰሉ የማህበራዊ ድረገጾችም አዲስ አበባን ጨምሮ በበርካታ የአገሪቱ ክፍሎች አገልግሎታቸው ሙሉ በሙሉ ተዘግቷል፣ አሊያም ከፍተኛ ገደብ ተጥሎበታል። ዳረል ዌስት እንደሚሉት አብዛኞቹ መንግስት መንግስታት የኢንተርኔት አገልግሎቱን ሲያቋርጡ የሚያስከትለውን ጣጣ ከግንዛቤ ውስጥ አያስገቡም። ዳረል በጥናቱ የተዘጋው ኢንተርኔት ከአገሪቱ ኢኮኖሚያዊ እንቅስቃሴ ጋር ያለውን ትስስር ለመፈተሽ ሞክረናል ሲሉ ለዶይቸቨለ ተናግረዋል። በጥናቱ መረጃውን ለማጠናቀር የተጠቀምኩበትን ስሌት በጽሁፉ አካትቸዋለሁ። በዋነኝነት የአገሪቱን አመታዊ የምርት መጠን የኢንተርኔት አገልግሎት ተቋርጦ የሚቆይበትን ጊዜ ርዝመት፣ የዲጂታል ኢኮኖሚውን ስፋት፣ በኢትዮጵያ ያለውን የሞባይል ተጠቃሚ ብዛትና የኢንተርኔት መዘጋት የሚፈጥረውን ተደራራቢ ተጽዕኖ ፈትሸናል። ቀድሞም እጅግ ደካማ የቴሌኮሙኒኬሽን መሰረተ ልማትና ከአጠቃላይ የአገሪቱ ሕዝብ አኳያ ውስን የኢንተርኔት ተጠቃሚ የሚገኝባት የኢትዮጵያ መንግስት አገልግሎቱን ሳንሱር ያደርጋል እየተባለ ወቀሳ ያቀርብበታል። የኢትዮጵያ መንግስት ከጎርጎሮሳዊው 26 ዓ ም ጀምሮ ውስብስብ ቴክኖሎጂዎችን በመጠቀም የተጠቃሚዎችን የማህበራዊ ድረገጾች ይበረብራል፣ መረጃዎችንም ያግዳል ሲል የሰብአዊ መብት ተሟጋቹ ፍሪደም ሀውስ ይተቻል። ከኢትዮጵያ የኢንተርኔት ተጠቃሚዎች ዘንድ እንዳይደርሱ ገደብ የሚጣልባቸው ድረገጾች መንግስትን የሚተቹ መረጃዎችና የግለሰቦችን አስተያየቶች የሚያሰፍሩ መቀመጫቸውን በውጭ ሀገራት ያደረጉ ናቸው። በኢትዮጵያ ተግባራዊ የተደረገው የአስቸኳይ ጊዜ አዋጅ ኢንተርኔትን ጨምሮ በሞባይል በጽሁፍ በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያ የሚደረጉ የመረጃ ልውውጦችን አግዷል። የኢትዮጵያ መንግስት ከዚህ ውሳኔ ከመድረሱ በፊት ተመሳሳይ እርምጃ ሊወስድ እንደሚችል ጥቆማ ሰጥቶ ነበር። በተባበሩት መንግስታት ድርጅት ሰባ አንደኛ ጠቅላላ ጉባኤ ላይ የታደሙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ካነሷቸው ርዕሰ ጉዳዮች መካከል የማህበራዊ ድረገጾች አጠቃቀም አንዱ ነበር። አቶ ኃይለማርያም በማህበራዊ ድረገጾች የሚሰራጭ መረጃ በቀላሉ እንዴት እንደሚዛመትና ሰዎችን በተለይም ወጣቶችን እንደሚያሳስት እየታዘብን ነው ብለው ነበረ። ጠቅላይ ሚኒስትሩ ማህበራዊ የመገናኛ ዘዴዎች እውነተኛ ጥያቄ ያላቸው ሰዎችን ለጽንፈኞች መጠቀሚያ እያደረገ ነው፣ ጥላቻን ለማስፋፋትም እየተጠቀሙበት ነው ብለው ነበር። በኢትዮጵያ በኢንፎርሜሽን ቴክኖሎጂ ዘርፍ መሰማራት ለሚፈልጉ ኩባንያዎች የሚሆን ስራ ፈጣሪዎች እድሉ የላቸውም። የአገሪቱ የኢንተርኔት አገልግሎት ሙሉ በሙሉ በኢትዮ ቴሌኮም ቁጥጥር ስር ነው። የአገሪቱ መንግስት ዘርፉን ለውጭ ባለ ሀብቶች እንዲከፍት የቀረቡለትን ጥሪዎች ሁሉ ውድቅ አድርጓል። የቴሌኮሚኒኬሽን መሰረተ ልማቱ በዋነኛነት በቻይና ብድርና ቴክኖሎጂ ላይ ጥገኛ ነው። የቻይናዎቹ ዜድቲኢ እና ሁዋዊ ኩባንያዎች የሞባይል አገልግሎቱን በአዲስ አበባ ወደ ፎርጂ ከአዲስ አበባ ውጭ ደግሞ ወደ ስሪጂ የማሳደግ ስራ ጀምረው ነበር። የቻይናዎቹ ኩባንያዎች የገነቧቸው አገልግሎቶች ከፍተኛ ውጪ ቢወጣባቸውም ጥራታቸው ደካማ ነው የሚል ትችት ይሰነዘርባቸዋል። የኢትዮጵያ ባንኮች፣ አገር አስጎብኝ ድርጅቶችና የገንዘብ ዝውውር ተቋማት ግልጋሎታቸውን ከኢንተርኔት ጋር በማቆራኘት ለማፋጠን ሲያደርጉት የከረሙት ጥረት በሚቀጥሉት ስድስት ወራት ፈተና ይገጥመዋል። አሁንም ዳረል ዌስት I mean, every country is seeing its digital economy grow as a percentage of a GDP. በኢንተርኔት የሚሰጡ አገልግሎቶች በሁሉም ሀገሮች የአመታዊ የምርት መጠን ላይ እድገት እንዲፈጠር እያደረጉ ነው። ሰዎች በኢንተርኔት የሚያገኟቸው ግልጋሎቶችና የሚያደርጓቸው ግብይቶችን እየወደዷቸው መጥተዋል። ብዙ ሰዎች ለመሠረታዊ የሸቀጦች ግብይትና አገልግሎቶች ኢንተርኔትን መምረጥ ጀምረዋል። መንግስታት የኢንተርኔት አገልግሎትን ሲያቋርጡ ራሳቸውን በዚያ ቦታ ላይ አድርገው መመልከት አለባቸው። ምክንያቱም የራሳቸውን የንግድ ሥራና ኢኮኖሚ እየጎዱ ነው። የኢትዮጵያ መንግስት ኢንተርኔትን ሲያቋርጥ አሊያም ገደብ ሲጥል የመጀመሪያው አይደለም። የከፍተኛ ትምህርት ተቋማት መግቢያ ፈተና በተሰረቀበት ወቅት ተመሳሳይ እርምጃ መውሰዱ አይዘነጋም። በአገሪቱ ለተከሰተው ፖለቲካዊ ቀውስ በውጭ ሀገራት የሚገኙ ኢትዮጵያውያንን የሚወቅሰው መንግስት የአገሪቱን ብሔራዊ ደህንነት ለመታደግ የወሰደው እርምጃም እንደሆነ ሲናገር ይደመጣል። ለተጨቆኑ ሰዎች የሚሟገተው የጀርመን ተቋም ኃላፊ ኦልሪሽ ዴልዩስ በአማራና ኦሮሚያ ክልሎች የተቀሰቀሰው ተቃውሞ ወደ ሌሎች አካባቢዎች እንዳይዛመት የሚጥረው መንግስት ፈተናዎች በዝተውበታል ይላሉ። ባለፉት ቀናት በኦሮሚያ ክልል ለተፈጠ የተፈጠረው ሁኔታ በአማራ ክልል የአጋርነት እንቅስቃሴን ተመልክተናል። መንግስት ተቃውሞቹ ወደ ሌሎች ክልሎች ሊዛመት ይችላል የሚል ፍርሃት አለበት። ሁኔታው እጅጉን አደገኛ ነው። ለዓለም ደህንነታችን የተጠበቀ ነው እያለ ሲሰብክ ባለ ሀብቶቹንም ሲጋብዝ ነበር። አሁን ባለ ወረቶች ተደናግጠዋል። ኢትዮጵያን ጥለው ለመውጣትም እያሰቡ ነው። ይህ ከፍተኛ ኢኮኖሚያዊ ጫና ይኖረዋል። በብሮኪንግስ የፖሊሲ ጥናት ተቋም ዘገባ መሰረት ባለፈው ዓመት በ19 ሀገሮች የተከሰተ የኢንተርኔት መቋረጥ የ2.4 ቢሊዮን ዶላር ኪሳራ ማድረሱን አትቷል። የዘገባው ጸሐፊ ዳረል ዌስት የኢንተርኔት መቋረጥ ወይም እንደ ዋትሳፕና ቫይበር ያሉ ማንቀሳቀሻዎች መታገድ ቤተሰብና ጓደኛሞች ያላቸው ግንኙነት ላይም የከፋ ጫና እንደሚያሳድር ገልጠዋል። በአነስተኛ የገንዘብ አቅም አዳዲስ የስራ ሀሳብ ይዘው ገበያውን ለሚቀላቀሉ ጀማሪ ኩባንያዎች የኢኮኖሚ እንቅስቃሴውን በማዘግየት አሊያም ጨርሶ በማቆም የሚያሳድረው ጫናም አለ። በዳረል ዌስት ዘገባ ኢትዮጵያ ተመሳሳይ የኢንተርኔት መዘጋት ወይም መቋረጥ ከሚከሰትባቸው ህንድና ሳውዲ አረቢያን ከመሳሰሉ አገሮች ተርታ ተሰልፋለች። ኢንተርኔት አሊያም ሞባይል የተዘጋባቸው ሌሎች አገሮችም አሉ። ይህ እንደ ህንድ፣ ሳኡዲ አረቢያ፣ ብራዚል፣ ሞሮኮን ይጨምራል። በአጠቃላይ ባለፈው ዓመት 19 አገሮች ኢንተርኔትን ዘግተዋል። ኢንተርኔት በእነዚህ ሀገሮች 82 ጊዜ ተዘግቷል። የኢንተርኔት አገልግሎት በተቋረጠባቸው ሀገራት የደረሰው ኢኮኖሚያዊ ጫና በህንድ ከፍተኛ ነው። አገልግሎቱ በመቋረጡ ህንድ 968 ሚሊዮን ዶላር፣ ሳውዲ አረቢያ 465 ሚሊዮን ዶላር፣ ሞሮኮ 320 ሚሊዮን ዶላር፣ ኢራቅ 29 ሚሊዮን ዶላር ኪሳራ ገጥሟቸዋል። የኢትዮጵያ የአስቸኳይ ጊዜ አዋጅ ለሚቀጥሉት ስድስት ወራት የሚዘልቅ በመሆኑ የኢንተርኔት ግልጋሎቱ ወደነበረበት መቼ እንደሚመለስ ማወቅ ይቸግራል። በዚሁ ከቀጠለ ግን ኪሳራው ከፍ ማለቱ አይቀርም።